The voice of America. -O -E. yeah, yeah, America Dems, Radio የአሜሪካ ድምፅ ራዲዮ በኢትዮጵያ ሰዓት አቆጣጠር በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ። ሁከተኛ ጽንፈኝነትን መታገል በሚቻልበት ሁኔታ ላይ በመከረው በዩናይትድ ስቴትስ ጉባኤ የተነሱ ጭብጦችን የዳሰሰ ውይይት የሰዓቱን የዓለም ዜና ተከትሎ ይቀርባል። ብዙዎች የፕሮግራሙ ተከታታዮች በጉጉት የምትጠባበቁት የሙዚቃ ቃናም በአሜሪካ የሙዚቃ ሰንጠረዥ የሳምንቱን አስር ምርጥ ምርጥ ዜማዎች ጨምሮ በልዩ ልዩ ቅንብሩ እያዝናናቸው ያመሻል። ቅዳሜ የካቲት 14 2007 ዓ ም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮች ከቴክኒክ አቀናባሪ ቴሌላይንባክ ጋር አስተናጋጃችሁ አሉ ላ ከበደ ነኝ። እስከ ምሽቱ አራት ሰዓት በመስተንግዶ አብሬያቸው አመሻለሁ። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት። ጤና ስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ትናንት ሞቃዲሾ ውስጥ በደረሰው ቦምብ ጥቃት የሞቱ ሰዎች ቁጥር 25 የቆሰሉት አርባ መድረሳቸውን የሶማሊያ መንግስት ዛሬ ይፋ አደረገ። መንግስቱ የጥቃቱን ሰለባዎች አንድ የሚረዳ እንዲሁም በጥቃቱ ዙሪያ ምርመራ የሚያካሂድ በሚኒስትሮች ደረጃ የሚመሩ ሁለት ኮሚቴዎች መቋቋማቸውን ጨምሮ አስታውቋል። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በሞጋዲሾ ሴንትራል ሆቴል ላይ አልሸባብ ያደረሰውን ጥቃት ዩናይትድ ስቴትስ አጥብቃ ታወግዛለች ብሏል። የስቴት ዲፓርትመንት ቃል አቀባይ ጄንሳኪ ቢሮ ባወጣው በዚህ መግለጫ ሚኒስትሮችንና የፓርላማ አባላትን ኢላማ በማድረግ የሚደርሱት በርካታ ጥቃቶች የሚያሳዩት አልሸባብ የቆመው ለግድያና ለውድመት ብቻ መሆኑንና የሶማሊያ ሕዝብ የበለጸገና ሰላማዊ የወደፊት እጣ ፈንታውን ለመገንባት የተያያዘውን ጥረት አልሸባብ አጥብቆ የሚቃወም መሆኑን የሚያመለክት ነው ብለዋል። ዩናይትድ ስቴትስ ከሶማሊያ ህዝብ ጎን መቆሟን ትቀጥላለች፣ የሶማሊያን እርምጃ ሊያደናቅፉ የሚሞክሩ አይሳካላቸውም ብሏል። የውጭ ጉዳይ መስሪያ ቤቱ መግለጫ የቀድሞ የየመን ፕሬዚደንት አብድራቦ ማንሱር ሃዲ መንግስቱን የተቆጣጠሩት ሺያዎቹ አማጽያን ለሳምንታት አስቀምጠዋቸው ከነበሩበት ከቁም እስር ሲለቋቸው ከዋና ከተማዋ ከሰንአ መውጣታቸውን የቀድሞ ፕሬዝደንት ረዳቶች ተናገሩ። ለምዕራባውያን የዜና ማሰራጫዎች ረዳቶቹ እንደተናገሩት ሚስተር ሃዲ የሄዱት ወደ ትውልድ ከተማቸው ወደ ኤደን ነው። ሺያሁቲ አማጽያኑ የመንግስቱን መንግስቱን በገለበጡበት ወቅት ፕሬዚደንቱን ከነ ሚኒስትሮቻቸው ይዘው በቁምስር ሲጠብቋቸው መቆየታቸው ይታወሳል። የተባበሩት መንግስታት የጸጥታው ምክር ቤት አማጺያኑ በዩናይትድ ስቴትስ የሚደገፉትን ፕሬዚደንቱንና አስተዳደራቸውን ወደ ስልጣን እንዲመልሱ በማሳሰብ ባለፈው ሳምንት ውሳኔ ማውጣቱ ይታወሳል። ዓለም አቀፉ ማህበረሰብ ሩሲያ ላይ የዩክሬንን ግዛት ተቀራምታ በመንጠቋ በተጨማሪ ማዕቀብ ሊመታት እየተነጋገረ ነው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታወቁ። ሩሲያ ባለፉት ጥቂት ቀናት የለየለት የተንኮል ተግባር ላይ ተሰማርታለች ሲሉ ሚኒስትሩ አክለዋል። ሚስተር ኬሪ ለንደን ውስጥ ከብሪታንያ የውጭ ጉዳይ ሚኒስትር ፊሊፕ ሃመንድ ጋር ከተወያዩ በኋላ በሰጡት ቃል ሩሲያ የተያያዘችውን የለየለት ሞራል ቢስ ባህሪ ዩናይትድ ስቴትስ እና አጋሮቿ አይቀበሉትም ሲሉ አስገንዝበዋል። ሩሲያ ምስራቅ ዩክሬን ውስጥ እየተፈጸመ ላለው ሁከት የሀገሪቱን መንግስት ተጠያቂ ለማድረግ በተባበሩት መንግስታት ሙከራ እያደረገች፣ በሌላ በኩል ደግሞ ግዛት ነጠቃውን ተያይዛዋለች ሲሉ ሚስተር ኬሪ አስታውቀዋል። አዲሱ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር አፍጋኒስታን ውስጥ ዘላቂነት ያለው ክንዋኔ ለማረጋገጥ ፍላጎት እንዳላቸው አስታወቁ። ሚኒስትሩ በመከላከያ ሚኒስትርነት ለመጀመሪያ ጊዜ ባደረጉት የውጭ ሀገር ጉዟቸው አስቀድሞ ይፋ ላልተደረገ ጉብኝት ዛሬ አፍጋኒስታን ገብተዋል። ካቡል እንደገቡ ገቡ በሰጡት ቃል የተጓዙት የዩናይትድ ስቴትስ የአፍጋኒስታን ተልእኮዋ ዘላቂ ስኬት ይዞታውን ለመገምገም መሆኑን ተናግረዋል። በመጨረሻም የኢራንና የዩናይትድ ስቴትስ የኒውክሊየር ጉዳይ ባለስልጣናት በሀገሪቱ የኒውክሊየር መርሃ ግብሮች ዙሪያ ለመጀመሪያ ጊዜ በድርድሮቹ ተካፍለዋል። በጉዳዩ ከስምምነት ላይ ለመድረስ በተያያዘው የአውሮፓውያን መጋቢት 31 የጊዜ ገደብ ውል ለመቋጠር ጥረቱን ያጠናክረዋል ተብሏል። የኢራን የአቶሚክ ኃይል ድርጅት ኃላፊ አሊ አክባር ሳሌሂና የዩናይትድ ስቴትስ የኤነርጂ ሚኒስትር ኤርነስት ሞኒዝ በድርድሮቹ ለመካፈል ወደ ጄኔቫ መጓዛቸው ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች የምትከታተሉት በ25 ና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ ቀዳሚ ቅንብራችን ሁከተኛ ጽንፈኝነትን መታገል በሚቻልበት ሁኔታ ላይ በመከረው በዋሽንግተኑ ጉባኤ የተነሱ ጭብጦችን የዳሰሰ ውይይት ነው። እየተጠናቀቀ ባለው ሳምንት ውስጥ በዋይት ሀውስ ቤተ መንግስት የተዘጋጀ ዓለም አቀፍ ስብሰባ ዋሽንግተን ዲሲ ላይ ተካሂዷል። ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ይህ ስብሰባ የስድሳ ሀገሮች ልዑካን የተገኙበት ሲሆን የሽብርና የጽንፈኝነትን ስር ወመሠረት ለመፈተሽ የታሰበም ነው። ስብሰባውን በንግግር የከፈቱትና በመጨረሻውም የዘጉት የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይ አይደለም ነው ያሉት። በዚህ ስብሰባ አካሄድና በተነሱ አንዳንድ አብይ ነጥቦች ላይ ሀሳባቸውን እንዲያካፍሉን ምሁራንና ለጥያቄው ቅርበት ያላቸውን እንግዶች ጋብዘናል። ያወያያቸው ሰለሞን አባተ ነው። በቀጥታ ወደ ጉዳያችን እንግባና አቶ ተሾመ ብርሃኑ ከኢትዮጵያ አሁን የሚገኙት ሐዋሳ ነው ብለውኛል። እንደዚሁም ዶክተር አህመድ ሞየን ዋሽንግተን ዲሲ። እስቲ ለአድማጮቻችን መጀመሪያ እናንተ ማን እንደሆናችሁ አጠር አጠር አድርጋችሁ አስተዋውቁልኝ። ከኢትዮጵያ ልነሳና አቶ ተሾመ እርሶን ላስቸግር እ ተሾመ ብርሃኑ ይባላለሁ በኢትዮጵያ ቴሌቪዥንም በአዲስ ዘመንም በሰንደቅ መጽሔት ዝግጅትም እና በተለያዩ የህዝብ ግንኙነት ስራዎች ስሰራ ነበረ። አሁን ደግሞ በዚህ በታሪክ ምርምር በህጻናት መጽሐፍት ስራዎች ላይ ተሰማርቼ እየሰራሁ ነው። አሁን ደግሞ የንግስት ፉራን ታሪክ በኖቭል መልክ እያዘጋጀሁኝ ነው። የኢማም አህመድ ኢብራሂም መጽሐፍ ጽፌ ያለሁ መጽሐፉ ታትሟል። እንደዚሁም መቻቻል የሚል አብሮ መቻቻል ይነት መጻፍ ይቻል ያለ ኢንሳይክሎፒዲያ ብዙ ናቸው መጽሐፎች። እሺ አመሰግናለሁ አቶ ተሾመ። እስቲ ወደ ዶክተር አህመድ ሞየን ልመለስና። ዶክተር አህመድ ሞየን ነኝ። ሀዋርድ ዩኒቨርሲቲ በፕሮፌሰርነት ወይንም በምህርነት ደረጃ ለብዙ አመት ሰርቻለሁ። በእኔ እውቀት በመሰረቱ በጤናም በኩልም ሲሆን ግን በግጭት እና በውስጥ ሃይማኖቶች ባሉት ጉዳዮች ሁሉም በሙሉ ጥናትም አድርጌያለሁ። በጽሁፉም አበርክቻለሁ። ሁለተኛ፣ ሶስተኛ ከአዲስ አበባ ያለው አንድ ማህበር የሰላምና የልማት ድርጅት ካቋቋሙት አንዱ ነኝ። አሁን በቅርቡ ጊዜም ሀያ አምስት አመቱ አክብረዋል። እዛው ተገኝተው ነው የመጡት? አደለም እርስም አሁን ግን መጨረሻው ስብሰባ ላይ አልተገኘሁም። ግን ከአንዳንድ ተማሪዎች ጋር እና ከህብረተሰቦቹ ጋር ተገናኝቼ ሁኔታውን በሙሉ አጥንቼ ነው የተመለስኩ። በጣም ጊ አመሰግናለሁና፣ ወደ ጉዳያችን እንግባና ሰሞኑን ካለፈው ማክሰኞ እስከ ትናንት በስቲያ ሐሙስ ድረስ አንድ ትልቅ ስብሰባ ዋሽንግተን ዲሲ ላይ መካሄዱን ታውቃላችሁ። ፕሬዚደንት ኦባማ ያዘጋጁት ነው። ቤተ መንግስታቸው፣ ዋይት ሃውስ ያዘጋጀው ስብሰባ በሁከተኛ ጽንፈኝነት ላይ የተካሄደ ስብሰባ ነውና ይህንን አባባል ወይም ቫዮለንት ኤክስትሪሚዝም የሚባል አባባል በመርህ ደረጃ ነው ፕሬዚደንቱ እየጠሩ ሲናገሩ የነበሩት። እስላማዊ የሚለውን ቃል ጨርሶ አይጠቀሙም። በዚህ ምክንያት ከተቃዋሚዎቻቸው ብዙ ተቃውሞ እየተነሳባቸው ይገኛል። ብዙ ወቀሳና፣ ውረፋ፣ ትችት ሁሉ እየተነሳባቸው በሀገር መውደድ ሁሉ የሚያነሷቸውና የሚወቅሷቸው አሉ። ፕሬዚደንቱ በመክፈቻውም በመዝጊያውም ላይ ባደረጓቸው ንግግሮች አሜሪካ ወይም ምዕራቡ ጦርነቱ ከእስልምና ጋር አይደለም ሲሉ ደጋግመው ለማስረገጥ ሞክረዋል። እስቲ ወደ እናንተ ወደ ጉዳዩ የቅርብ ተመራማሪዎች ልመለስና እንዴት ነው የምትመለከቱት የፕሬዚደንቱን አቋም ስብሰባውን እንዴት ነው የምትገመግሙት ከዶክተር አህመድ ልነሳ ለዚህ ዛሬ በዚህ ውይይት መገኘቴ በጣም ደስ እያለኝ፣ ሁለተኛ ይህንን ጉዳይ ተከታትየዋለሁ በህብረተሰብ ደረጃና በመምህርነት በጥናቱም በማደርገው ፕሬዚደንቱ ያቀረቡት ሀሳቦችና አነጋገርና አቋም በጠቅላላ የአሜሪካን አቋም ምን እንደሆነ ስለ እስልምና ምን እንደሆነ ሁለተኛ ፕሬዚደንት ኦባማ ራሳቸው የሚታያቸው ነገር እንደ አሜሪካን አገር ብዙ ሀይማኖት ያለበት በሰላም በተቻቻለ መልክ የሚኖር አገር በመሆኑ ሁለተኛ አሜሪካ ያላት ለሙስሊሞች አስተያየት ለመግለጽና እንዲሁም አቶ ሰሎሞን እንዳልከው በጠቅላላ ይሄ ህውከተኝነት ወይንም ሽብርተኝነት የሙስሊሞች መለዮ ወይንም መለያ አይደለም። ሌሎችም ሃይማኖት እንዳለባቸው በታሪክ አንጻርም ዘርዝረዋል። አንዳንድ ሁለት ሶስት ቦታዎች ምን እንደተደረጉ በአውሮፓ ታሪክም እንደዚሁም በመሀከለኛው ምስራቅ ታሪክም በሌላ አገሮች ያለው በአፍሪካም በሌላም በኩል እነዚህ ሁከተኝነት እንደነበሩ ግን የሃይማኖቱ ራሱ የእስልምና ሃይማኖት መለያው አይደለም ወይም መለያ አይደለም ብለው አስረድተዋል። ግን አራት ነገሮች ያሳሰባቸው በአጭሩ የስብሰባው ዓላማ አንደኛ የአሜሪካን አቋም ለመግለጽ ሁለተኛ የዚህ ታዳጊ ሀገሮች ወይንም በብዛት ታዳጊ ስል በብዛት ጦርነትና ሽብር ሁከትነት የሚበዛው በተለይ በሙስሊም አገሮች መሆኑ በደም ገልጸዋል። ሶስተኛ ችግሩ ያለው አንደኛ ፍትሕ በማነሱም ሊሆን ይችላል። ፍትሕም ስንል አንዳንድ ሀገሮች ያላቸው አቋምና ተቋም በሽብርተኝነት መልክ እያዩት አንዳንድ ሰዎቹ ይህን አንዳንድ ሀገሮች ሰብአዊ መብትና የመናገርም የማጥናትም አሰያ ምክንያቱም ለመለየት የማይችሉበት ሁኔታ ገለጹ። አራተኛ በደንብ ለማስረዳት የፈለጉ ሀይማኖት በአሜሪካን ሀገር ያለው ችግር እኛ መፍታት በራሳችን መፍታት አለብን። በደህንነት ይባል እንበል ሁልጊዜ በ ፖሊስ መልክ እና በሀይል በመንግስት ማንኛውም መንግስት በሀይል ተጠቅሞ የሚቆይና የሚቆም ነገር አይደለም። ስለዚህ ህብረተሰቡ በሙሉ ይሄንን ተመልክቶ ከመንግስቱ ካለው ሀገሩ ዲሞክራሲ እስካለ ድረስ ሁለተኛ ውይይት ውይይት ውይይት እና የመንግስት ስራ ማወያየት ነው እንጂ መለየትና እንደዚሁ አንዱን ከአንዱ ጋር ማጋጨት አይችልም። እና ይሄ አዲስ እኛ መንግስታችን መንግስት በሀይማኖት አይገባም፣ ሀይማኖት በመንግስት አይገባም ቢባል አሜሪካን ሀገር ግን ግዴታ አለው ህዝቡ ተስማምቶ እንደሚኖር ገልጸዋል። እኔ በጠቅላላ አሜሪካ ደግሞ አቶ ሶሎሞን እንዳለው ከሙስሊም ሀገር ጦርነት አላወጀችም። ሶስተኛ ያለን ችግር የዓለም ችግር ነው እና በዚሁ ምክንያት ኬሪም ተጋብዘዋል። የዩኤን ሴክሬተሪም ተጋብዘዋል። ትልቁ የሰጡት መልእክት ቢሆን ሁከተኞቹ ወንጀለኞች ናቸው። በወንጀል ነው የሚጠቀሙት እንጂ በአንድ ሃይማኖት ስም ሰላማዊ የሆነ ሃይማኖት አፍቃሪ የሆነ ሃይማኖት ስምምነት ያለው ተስማምቶ የሚኖር ሃይማኖት ይህን እንደዚህ ያለ ነገር በአንድ ሃይማኖት ተለጥፎ በተለይ በአሜሪካ ነገር ሙስሊሞች ሙስሊም ፎቢያ የሚባል ስላለ ትክክለኛ አይደለም ብለዋል። ደግሞም ሁለተኛ ይሄ አገዛዝ ጉዳይን ማስተዳደር ነው። ሕጋዊ ሕግና ማስተዳደርም የተያያዙ ናቸው። ሕግና ማስተዳደርም ተስማምቶ በአንድ ላይ ፍትሁን እንዴት ለሕዝቡ እንደሚያደርሱ ሕዝቡ እንዳይሳሳት ፍትሁ የሁሉም በላይ ነው ወይንም ሩል ሩል ኦፍ ሎው የሚባል ብለው ነው በጠቅላላ ያለውን ሁኔታ ገልጸዋል። የአሜሪካን አቋም ያለውን ሁኔታ እንዲገባ የሚያስፈልገው የወንጀል ስራ መሆኑና እስረኛ መግደል መጥለፍ ገንዘብ መጠየቅ ከጠለፋ ወዲህ ሁሉ ሃይማኖታዊ ያልሆነ የማይፈቅደው ነገር ብለው ነው ይሄ ነው ባጭሩ አመሰግናለሁኝ ዶክተር አህመድ ወደ አቶ ተሾመ ልመለስና የእርስዎን እስቲ ሀሳብ ደግሞ ያካፍሉ ነው ዶክተር አህመድ ያሉት እንዳለ ሆኖ እንዳይደጋገም የአሜሪካኖችን የባህል እሴት ማየት ይኖርብናል ያሁን ትልቁ ችግር የተፈጠረው በሁለት አመለካከት የተከፈለው የአሜሪካ ሕዝብ አንደኛው ትክክለኛውን ነገር ፕሬዚደንት ኦባማ ያሉትን ለማየት ሲሞክር ያሉት ይሄንን ነው እንጂ ይሄ አይደለም በማለት ለማስረዳት ሲሞክር፣ ሌላው ቡድን ደግሞ የለም ይሄ የአሜሪካኖችን የባህል እሴት የሚወክል ንግግር አይደለም የሚል ነው። ምንድን ነው የአሜሪካኖች የባህል እሴት ድል አድራጊነት የበላይነት መቆጣጠር፣ ሁሉን በጀግንነት ስር ማድረግ ነው። በሁሉም ነገር ቅንባር ቀደም መሆን ነው። ይሄ በነበረበት ሁኔታ ላይ በተለይ ከአስረኛው እስከ አስራ ሁለት ያ ክፍለ ዘመን በነበረው የክሩሴድ ጦርነት አሜሪካ ባትካፈልም አያቶችና ቅድመ አያቶች ተካፋዮች ነበሩ። በራሷ በአሜሪካ ከአፍሪካ እና ከአረብ ሀገሮች የሄዱ ብዙ ሙስሊሞች በሌሎች ወገኖች ከፍተኛ ረገጣ፣ ከፍተኛ ጭቆና፣ በጣም ብዙ ጉዳዩ ተፈጽመውባቸዋል። በዚህ መሰረት ይሄ እኛ የበላይነን የሚለው እሴት አሜሪካ ትልቅ ናት፣ አሜሪካ የክርስቲያን ሀገር ናት የሚለው አመለካከት ባለበት ሁኔታ አሁን ተነስተው የለም እስልምና እንደዚህ ነው፣ መዋጋት ያለብን አመለካከቱን ነው፣ አሸባሪነትን ነው ጥንፈኛነትን ነው በሚሉበት ጊዜ ኢስላሞፎቢያ የእስላም ጥላቻ ተጋኖ፣ በተለይ ከሴፕተምበር ኢሌቨን ወዲህ ተጋኖ በሚነገርበት አገር አሁን ይሄንን ለማምጣት ሲሞክሩ አንዳንድ ቡድኖች በአስተሳሰባቸው ላይ ቅሬታ መፈጠሩ አልቀረም። በሌላ በኩል ደግሞ ይሄ አመለካከት ጤናማ ነው፣ እንደውም ይሄን አመለካከት የዛሬ ስምንት አመት እና ዘጠኝ አመት መግለጽ ነበረባቸው በማለት ያነሱ ሰዎች አሉ። እዚህ ላይ ማስታወስ የሚኖርብን ፕሬዚደንት ኦባማ በመካከለኛው ምስራቅ ጉብኝት ባደረጉበት ጊዜ ወዲያውኑ ስልጣን እንደያዙ በተለይ ግብፅ ላይ አሰላም አሌይኩም ብለው ነበር የገቡት እና በሙስሊሙና በምዕራባዊ ዓለም የተሻለ አመለካከት፣ የተሻለ ወዳጅነት ያመጣሉ የሚል ግምት ነበረ። ነገር ግን ሁሉም ነገር ፕሬዚደንት ኦባማ እንደፈለጉት ሳይሆን ተጨባጭ ሁኔታ የአሜሪካም የዓለም ተጨባጭ ሁኔታ የሚመራው እንደ መሆኑ መጠን እስካሁን ድረስ በዚህ ሁኔታ ላይ ቀጥሏል እና ይህ እሳቸው ያሉት ከዚህ ከፓሪሱ የአሸባሪዎች ድርጊት ቀጥሎ በመሆኑ ይሄ ድርጊት ሶሪያ ላይ በተከሰተው የዚህ አይ ሲ ሲ አሸባሪነት በተለይ በጣም አጸያፊ የሆነ እስላማዊ ያልሆነ አሸባሪነት ተከትሎ የመጣ በመሆኑ በበኩሌ በጣም ወቅታዊ ነው። እንዲያውም እንደ ሌሎቹን የምንለው ምንድን ነው? እንዲያውም በጣም ዘግይቷል። አሜሪካ እንዳለችው የሰብአዊ መብት የማስፋፋት ዘመቻ ማካሄድ አለባት። አሜሪካ የሃይማኖት መቻቻል በሰፊው በጣም በሰፊው በራ በአገሯ ብቻ ሳይሆን በዓለም ማስፋፋት አለባት። ከዚህም በላይ ደግሞ በሃይማኖት ልዩነት በሚነሱ ሁከቶች ብዙ ችግሮች ስላሉ ሰላማዊ የሆነ ውይይት በሁሉም ዘንድ በሁሉም አገሮች በሁሉም ጊዜ እንዲካሄድ ከፍተኛ መስዋዕትነት በመክፈል በሌላ በኩል ጀግንነቷን ማሳየት አለባት። በጦርነት ሀያል መሆኗ ብቻ ሳይሆን፣ በሳይንስና ቴክኖሎጂ ሀያል መሆኗ ብቻ ሳይሆን፣ በኢኮኖሚው ሀያል መሆኗ ብቻ ሳይሆን፣ በመቻቻል በሰብአዊ መብት መከበር እና በሃይማኖት መቻቻልም ታላቅነቷን ጀግንነቷ ራሷን ማስመስከር ይኖርባታል። በበኩሌ ይሄ የባህል እሴት ጠንካራው የአሜሪካ የባህል እሴት በዚህ ሚስተር ኦባማ ባዩት መልኩ ቢከናወን መልካም ይመስለኛል። አመሰግናለሁ። እሺ አቶ ተሾመ አሁን እርስዎ ባነሱት ነጥብ ላይ በዚህ ስብሰባ ላይ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ራሳቸውም፣ ፕሬዚደንት ኦባማም እና ሌሎችም ተናጋሪዎች በሰብአዊ መብቶች ጥበቃ ጉዳይ ላይ ትልቅ ትኩረት ሰጥተው ተናግረዋል። በሰብአዊ ክብር አያያዝ ላይ ትልቅ ትኩረት ሰጥተዋል። እርስዎ አሁን አቶ ተሾመ እንዳሉት አሜሪካ በዚህም በኩል መሪ ልትሆን ይገባታል ብለዋል። እነሱ በዚህ መድረክ ላይ ወደ ሀገሮቹ ነው ይህንን ጥሪ ሲያሳልፉ የነበረው፣ እናንተ ሀገሮች ሆይ ሰብአዊ መብቶችን አክብሩ፣ ጽንፈኝነትን ለመዋጋት እናንተ ሀገሮች ሆይ የሰውን የእድል ሁኔታዎች አስፉ የተሳትፎ ሁኔታዎችን አጠናክሩ እያሉ ነው ሲናገሩ የነበረውና እና እርስ አሁን ይህንን ኃላፊነት ወደ አሜሪካ እየመለሱት መሰለኝ። ካባባለም ምንድን ነው እንደ ንጉሱ አጎንብሱ ነው የሚባለው። እና ብዙ ጊዜ እንደ አሜሪካ እንደ እንግሊዝ አይነት እንደ ፈረንሳይ ያሉ አገሮች በሀገራቸው የመቻቻልን እሴት ሲያሳዩ፣ እና ሌሎቹም ሀገሮች ከነሱ ተከትለው ይህንን ያደርጋሉ። የሃይማኖት አንዱ የበላይነት በገነነበት ሁኔታ በዛው በአሜሪካም በፈረንሳይም በእንግሊዝም በጀርመንም በሌሎቹም የአንድ ሃይማኖት የበላይነት ገኖ ሌላው ሃይማኖት ደግሞ እንደ ተቀጽላ ወይም እንደ ባዕድ በሚታይበት ሁኔታ በጣም ያስቸግራል። ባለፈው ዓመት ይመስለኛል ወደ ዋሽንግተን መጥቼ ነበር እና ለምሳሌ የእስላም ኮፍያ ያደረጉ የእስላም ቀሚስ ያደረጉ ሰዎች ዞር ብሎ ነው የሚያያቸው። ጢማቸውን ያስረዘሙ ሲያያቸው ዞር ብሎ ነው የሚያያቸው። እንደ አንድ ነገር እንደ አዲስ ነገር ነው የሚያያቸው። የአርብ ሶላት እንዳየሁት አንድ ቦታ ላይ በሶስት ፈረቃ ተከፍሎ ነው የሚሰግደው እና ይሄ የሆነበት ምክንያት አሁን በእነዚህ ሀገሮች የሙስሊሙ ህብረተሰብ ሰብአዊ መብት በሚገባ ተከብሯል ወይ፣ የሃይማኖት እኩልነት አለ ወይ፣ የሃይማኖት መቻቻል አለ ወይ ተብሎ ነው የሚጠየቀው። እነዚህ ሌሎቹ ሀገሮች አሜሪካን ታሪክ ሲሰሙ፣ የአሜሪካን ጉዳይ ሲሰሙ፣ የሌሎቹም ሀገሮች ሁኔታ ሲሰሙ እንደዚህ ያደርጋል። ለምሳሌ ሂጃብ ተሸፋፍኖ መሄድ በፈረንሳይ እንዲነሳ ሲባል በሌሎቹም አፍሪካ ሀገሮች ተመሳሳይ ሁኔታ ነው የተንጸባረቀው። ስለዚህ ምንም እንኳን አገሮች በራሳቸው ተ ጭባጭ ሁኔታ የራሳቸውን ችግር መፍታት እንዳለባቸው የታወቀ ቢሆንም የተባበሩት መንግስታት እንደ አሜሪካና ሀያላኑ መንግስታት ይሄንን ማድረግ ይኖርባቸዋል። ሌላው ኬዝ ለምሳሌ ቻይላ ሀያል አገር ናት። ነገር ግን እሷም ባለፈው ጊዜ የታየው የሃይማኖት መቻቻል በጣም አጠያቂ ሆኖ ነው የታየው እና ስለዚህ በዚች ዓለም ላይ ሰላም እንዲሰፍን ከተፈለገ መቻቻል ኖሮ ሰላማዊ ብልጽግና እንዲኖር ካስፈለገ ሀገሮች ልክ ፕሬዚደንት ኦባማ እንዳሉት የሰብአዊ መብት የማስፋፋት ዘመቻው ተጠናክሮ መሄድ አለበት። የማንኛውም እምነት በተለይ ሃይማኖትን በሚመለከት በተለይ እስላምና ክርስቲያንን በሚመለከት የመቻቻሉ ባህል ተጠናክሮ መቀጠል አለበት። እንደገና ደግሞ የተጠናክሮ እንዲቀጥል ሁሉም ሀገሮች ሰላማዊ ውይይት ማድረግ ይኖርባቸዋል። ይሄ በጣም ረዥም የሆነ ታሪክ ያለው ነገር ነው። በጣም የጠነከረ ጥላቻ በሙስሊሙ እና በሌላው ችግር የሚታይ ስለሆነ ይሄንን ጠንክሮ መዋጋት ያስፈልጋል። እንደ ኢትዮጵያ ባሉ አገሮች በእርግጥ የመቻቻል ሁኔታ አለ። ይሄም የመቻቻል ባህል የመቻቻል ባህላዊ ስቴት እንዲጠናከር በተለያዩ መንገዶች ጥረት ይደረጋል። ህዝቡም ኢኔት የሆነ ውስጣዊ የሆነ የአንድነት ስሜት አለው። ስለዚህ የሚታየው ወንድማማችነት ስሜት ከዚህ ጋር የተያያዘ ይሆናል። ሌሎችም ሀገሮች እንደ ኢትዮጵያ ከኢትዮጵያ የሚማሩበት ሁኔታ ይኖር እንደሆነ ቀረብ ብሎ ማየት ይኖርባቸዋል ብዬ አስባለሁ። እሺ፣ አመሰግናለሁኝ አቶ ተሾመ። በተለይ ከኢትዮጵያ ሁኔታ ጋር እያያያዙ የመጡበትን መንገድ ፈልገዋለሁ። ወደ ኋላ እንመለስበታለን። ዶክተር አህመድ እርስዎ የሚኖሩት አሜሪካ ውስጥ ነው፣ የሚሰሩትም እዚሁ ነው። የቅርብ ልምድ አለት፣ እንደ ሙስሊም፣ እንደ ምሁርም፣ እንደ አሜሪካ ነዋሪም አሁን አቶ ተሾመ ባሉት ላይ የሚጨምሩት የሚቃወሙት ነገር Allah. Evet. ጊዜ በበኩሌ የምጨምረው የለም። አቶ ተሾመ ባላቸው አስተያየት በሁለቱም በኩል ያዩት ይመስለኛል። የአሜሪካ ጉድለቷ ሰብአዊነት አለን፣ ሌላም ነገርም አለን። ፍትሀዊ አገር ነው፣ በሕግ በላይነት የሚያምን አገር ነው። ነገር ግን በአሜሪካን ታሪክ ራሱ ባለው ታሪክ ይህንን አዲስ ገጽታው ወይም መልኩ ሲያሳይ ለዓለም በሀገር ውስጥ የሚያደርገው በሌላ ሀገር እንዴት አሳልፎ እንዴ እንደዚህ ያሉ ነገሮች ሲጣሱ ለምን ዝም ይላል የሚል ይሄ ትክክለኛ አስተያየት ነው ይመስለኛል። ሶስተኛ ግን አስተያየቱ ስናየው የት ነው ይሄ ያለው ችግር? ለጊዜው እንደዚህ ያለ ችግር የአሜሪካን ያሳስበዋል አያሳስበውም የሚል ጥያቄ ነው። አሜሪካን ያሳሰባት ብቸኛ ሀያል መንግስት ነኝ የሚል አሉ፣ እዚህ ፖለቲካ መሪዎች አሉ። ይሄ ራሱ ለኔ እንደ ሙስሊም የሀገር ጭምጬ ሳስበው ኢስላሞፎቢያ የሚያባዛ ወይም የእስልምና ጥላቻ የሚያባዛ ሆኖ አይቸዋለሁ። ነገር ግን በእኔ ሁልጊዜ የማየው ኢትዮጵያ ፓራዳይም መጀመሪያ ውይይት በዓለም የተጀመረው በክርስትናና በሰላም በኢትዮጵያ ነው። ስለዚህ ኢትዮጵያዊነቴ ራሴ እየጎተተኝ እኛ በውይይትና በመቻቻል እናምናለን አዲስ ህግ አውጥተን አዳዲስ ሕጎችን አውጥተን ፍትህ አዳዲስ ደግሞም የፍትህ አቋምና ታሪክ ይዘን ስንመጣ ዘመናዊ የሆነ በተለይ የነበረንን መስማማትና መቻቻል የሚያፈርሱ ወይንም ጸረ እነዚህ እሴቶች ሲኖሩ ሳይ ኢትዮጵያዊ በመሆን እንኳን ይቆጨኛል። ነገር ግን በአንድ በኩል ታሪክ አለን። መስማማት አለብን። መቻቻል ሰላማዊ ማለት እርምጃም አንዳንድ ሙስሊሞቹ በጠቅላላ በሰላማዊ መልክ የያዙት ጉዳይ ግን በደህንነት መልክና በፖሊስ አስተያየት ከታየ፣ ፕሬዚደንት ኦባማ እንዳሉ እሱ ብቻ አይደለም ድህነትም አለ፣ ትምህርትም ማነስም አለ፣ የጤና ጉዳዮች አሉ። ሌላ የልማት ጉዳይ ላይ ብናተኩር ሰላም ተከትሎ ይመጣል እንጂ ወይንም ይቀድማል ብለው የሚያሳስበን ንግግር መስሎ ታየኝ። የትኛው ነው የሚቀድመው? ሰላም ነው ወይንም ልማት ነው የሚቀድመው? ልማት ከተገኘ ሰላም ይገኛል፣ ሰላማን ካልተገኘ ልማትም አይገኝም የሚል ነገር፣ እሱ አሳሳቢ ነው ለእኛ ለመሪዎቻችንና ህግ ላውጪዎች፣ የፍትህና ሌላ ነገር ለፈለጉት ሰዎች እነዚህ ሁለቱ አስተያየቶች በጣም አትኩሮ ሀገራዊ መሆን አለበት። እኔ ለምሳሌ ታዳጊ ሀገሮች ወይንም እንደዚሁ ችግር ያለባቸው ሀገሮች የራሳቸው እሴትን ይዘው ሌላም ማስተማር ይችላሉ እና ከውጭ መጥቶ ሊያስተምራቸውም አያስፈልግም የሚሉ አሉ። ነገር ግን ይሄም ሲቃወሙ ሳለ ያሳዩት ነገር ወይንም ባህሪና ባህል አልለወጡትም። ስለዚህ ችግር ያለው እሱ ነው። እንዴት እንደ እነሱ ለመምሰል ጦጣዎች እንዳንባል እነሱን ለመምሰል ደግሞ እኛ ራሳችንም የኛ ስራ አልሠራንም እንዳንባል ነው። ይሄ ችግሩ ፕሬዚደንት ኦባማ የሚፈልጉት አንድ ሃይማኖት እና ወይንም ሃይማኖት የሆነ ሁልጊዜ ወደ ሰላም ሲያመራ ሳለ ደግሞ ውይይትም ማድረግ አለበት ከሌሎች ሃይማኖቶች እና በሀይል ብቻ ማንኛውም ነገር አይፈታም። ለምሳሌ ሶሪያ ውስጥ አሜሪካ መጀመሪያ ስትጠየቅ አልገባም አለች። ፕሬዚደንት ኦባማ አስተያየቱ አያስፈልግም። ምክንያቱም ሌላ ዘዴ ዲፕሎማሲም ይኖራል፣ ውይይትም አለ። እሱ እንሞክር ነው ያሉ። ግን ተቃዋሚዎቹ የለም፣ አንደኛ ሀያል መንግስት ከሆነ ባለበት ቦታ ጣልቃ ገብድ ንሁን ይላሉ። ይሄ ደግሞ እንደማይሰራ ስለተገነዘቡ ሁላችንም አሁን ወደ ውይይትና የሌላን አገር ነጻነትን የራሱ ክብርን መጠበቅም አለ። የራሳችን ክብር ስንጠብቅ የሌላን አገር ክብር መጣስ የለብንም በሚል መልክ ነው። የእኔ ከፕሬዚደንቱ ኦባማ ያገኘሁ የእሱ አነጋገር ግን በስራ ላይ ሲውል ወንድማችን ተሾመ እንዳለው ትንሽ ይጋጫሉ። የዚህ የሰሞኑ ስብሰባ አንዱ ዓላማ ምንድን ነው? የዚህ የጽንፈኝነት መነሻው ስሩ ምንድን ነው? መሰረቱ ምንድን ነው? ይህንን ፈትሾ ማግኘት ነው፣ ለመፍትሄው ማለት ነው። የችግርን ምንነት ማወቅ ግማሽ መፍትሄ ነው የሚባል ነገር አለና ነው። እና አሁን እናንተ በምትሰነዝሯቸው አስተያየቶች ውስጥ ይሄ ለእስላም ያለ ጥላቻ ወይም ኢስላሞፎቢያ የሚባል እና በጥርጣሬ ማየት በአንድ በኩል እስላሙም ራሱ የመሸማቀቅ ስሜት አለው ወይ? በሌላ በኩል ደግሞ ሰውም የማግለልና የመፍራት ስሜት በውኑ በአሜሪካውያን ዘንድ እንደዚህ ያለ ወይ? ይሄ ስከሆነ ደግሞ እንዴት ነው የፕሬዚደንት ኦባማን አስተሳሰብ አመለካከት እናንተ የምትገነዘቡት? አሜሪካ በእስልምና ላይ ጦርነት እያካሄደች አይደለችም ያሉትን እስቲ ይሄንን ጥያቄ ወደ አቶ ተሾመ ልወርወርና አጠር አድርገው ይመልሱልኝ። ምንድን ነው የምናየው? የአሜሪካ ሚዲያ አሁን ብዙዎቹን ዜናዎችና ያለውኝ ኮሜንቶችና ብዙ ጊዜ የአሜሪካ ሚዲያ በወዲያም ሆነ በወዲ የሚያናፍሰው የምዕራብ ሚዲያም የሚያናፍሰው ስለ እስላም በጎ ባህሪ፣ በጎ አመለካከት፣ በጎ ባህል ሳይሆን የጥቂት አሸባሪዎችን ታሪክ፣ የጥቂት አሸባሪዎችን ድርጊት፣ የጥቂት አሸባሪዎችን አላማ፣ የጥቂት አሸባሪዎችን ተንኮል እያጋነነና በልዩ ልዩ መንገዶች እየቀመረ ያመጣል። አድማጮች ውይይቱ አልተቋጨም። ሁለተኛው ክፍል በሌላ ፕሮግራም ይቀጥላል። ለአሁኑ ግን ሰለሞን አባትንና እንግዶቹን አመሰግናለሁ። አድማጮቹ ነገ ሁለተኛው የመስታወት ፕሮግራም ልዩ ልዩ ቅንብሮች ይዞ እንደሚጠብቃችሁ ላስታውስ። አሁን ነገ ምሽት ከመስታወት አዘጋጆች ቆንጂታዬና ሄኖክ ሰማግዜር ጋር ይሁን ቀጠሯችሁ። አሁን የሳምንቱ ምርጥ ምርጥ የእንግሊዝኛ ዜማዎች የሚሰሙበት ቅንብር ነው። በአሜሪካ የሙዚቃ ሰንጠረዥ የሳምንቱን አስር ምርጥ ምርጥ ዜማዎች አካቷል። የፕሮግራሙ አዘጋጅና አቅራቢ ደሳለኝ መኮንን ነው። የሙዚቃ ቃና አሉላ አመሰግናለ አየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም። ጤና ይስጥልኝ። የተከበራቸው የሙዚቃ ቃና አድማጮች እንደምንሰንበታችሁ፣ ለሳምንታዊ ክብር ሰላምታ ከስቱዲዮ አስራ አራት ከአንገቴ ጎንበስ ብያለሁ። በያላችሁበት በሰላም ጠብቃችሁኛል ብዬ አስባለሁኝ። እኛ ጋር ዋሽንግተን ዲሲ እንዴት እንደሰነበተች ለማወቅ አንድ ቃል ብቻ በቂ ነው ብርድ ብርድ ብርድ ኃይለኛ ብርድ ሲደበድበና የሰነበት ነው። አሁንም ድረስ ዲሲ እንደ በረደች ናት። እንግዲህ ሰሞኑን ብርዱ ይቀንሳል ብለን እናስባለን። በቀጥታ ወደ ሙዚቃችን ስንገባ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአስረኝነትን ደረጃ በያዘው ስታይል በተሰኘው የቴይለር ስዊፍት ዜማ ነው የምሽት ፕሮግራማችንን የምንጀምረው። ከኔ ቢል ቦርሳን ጠርዝ ላይ ከመቶቹ ምርጥ ዜማዎች መካከል የአስረኝነት ደረጃ የያዘውን ስታይል የተሰኘውን የቴይለር ስዊፍትን ዜማ ነበር ያደመጥነው። የዘጠነኝነትን ደረጃ የያዘው ደግሞ ሌፕስ አር ሙቭን የተሰኘው የሜገን ትሬነር ዜማ ነው እንኸውም ያደመጥነው የዘጠነኝነትን ደረጃ ያዘውን የሜገን ትሬነርን ሌፕስ አር ሙቭን የተሰኘውን ዜማዋን ነው። ወደ ስምንተኝነት ደረጃ ስንሸጋገር ደግሞ የሳም ስሚዝን አይም ናት ዘ ኦንሊ ዋን የተሰኘውን ዜማውን እናገኛለን። In the way it hurts, for months on end, I've had my doubts and I every tear. I wish this would be over now, but I know that I still need you here. You say be አሜሪካን ቢልቦርድ ሰንጠረዥ ላይ በዚህ ሳምንት ከመቶቹ ምርጥ ዜማዎች መካከል የስምንተኝነትን ደረጃ የያዘውን አይ አም ኖት ዘ ኦንሊ ዋን የተሰኘውን የሳያመስሚዝን ዜማ ነበር ያደመጥነው። የሁለት ዓመቱ እንግሊዛዊ የሶል ድምፃዊ ሳያ መስሚዝ ከሳምንት በፊት በተካሄደው የግራሚ ሽልማት ስነ ስርዓት ላይ በበርካታ የተለያዩ ክፍሎች በእጩነት ቀርቦ አብዛኛዎቹን በማሸነፍ ብዙ ዋንጫዎችን ወደ ቤቱ ይዞ ገብቷል። የሰባተኝነትን ደረጃ የያዘው ብላንክ ስፔስ የተሰኘው የቴይለር ስዊፍት ዜማ ነው። love me like you do, yet Golding Zemano. now you're the light, you're the night, you're the color of my blood, you're the cure, you're the pain, you're the only thing I want to touch. Never knew that it could mean so much, so much. You're the fear, I don't care. 'Cause I've never been so high. Follow me through the dark. Let me take you past the satellites. You can see the world you brought to life, to life. So love me like you do, la la. Love me like you do, love me like you do, la la. Love me like you do, touch me like you do. የስድስተኝነትን ደረጃ የያዘውን ላሚ ላይ ኪዱ የተሰኘውን የኤሊ ጎልዲንግ ዜማ ነበር ያደመጥነው። ቀጥለን የምናደምጠው ሹገር የተሰኘው የማሩን ፋይፍ ዜማ ደግሞ የአምስተኝነትን ደረጃ ይዟል። sugar sweet don't let nobody touch it unless that somebody's me i gotta be ያደመጥነው የአምስተኝነትን ደረጃ የያዘውን ሹገር የተሰኘውን የማሩን ፋይፍን ዜማ ነው። የአራተኝነትን ደረጃ የያዘው ደግሞ ፎር ፋይቭ ሰከንድ የተሰኘው ሪሃና ከከናይ ዌስት እና ከፖል መካርቲን ጋር በጋራ የምትጫወተው ዜማ ነው። ዜማውን እናደምጠው። do a little time Cause all of my kindness Is taken for weakness Now I'm four five seconds from whining And we got three more days till Friday I'm just trying to make an optimist sun was shining I'm positive we can love then I heard you was talking trash mystery. hold me back I'm about to spaz yeah I'm about 4 or 5 seconds from wildin and we got 3 more days to Friday I'm trying to make it back home by Monday Jail tonight. Mm -hmm. Promise you'll pay my bill. See they want to buy my pride, mm -hmm. but that just ain't up for sale. See all of my kindness, mm -hmm, it's taken for weakness. Now I'm four, or five seconds from wild. Three more days till Friday. I'm trying to make it back home by Monday morning. I swear, if somebody would tell me, oh, that's all I want," four, five seconds from wildin', and we got three more days till Friday. ፎር ፋ ሰኮንድስ እያለች ሪሃና በካናይ ዌስትና በፖል መካርትኒ ታጅባ የምትጫወተው ዜማ የአራተኝነትን ደረጃ ሲይዝ፣ የሶስተኝነትን ደረጃ የያዘው ደግሞ ተክሚቱ ቸርች የተሰኘው የሆዜ ዜማ ነው። She's the last true mouthpiece Every Sunday's getting more bleak Fresh poison each week We were born sick You heard them say it My church offers no absolutes She tells me worship in the bedroom The only heaven I'll be sent to Is when I'm alone with you I was born sick But I love you Command me to be with Amen, Amen. ይህ ቀደም ብለን ያደመጥነው ነው። ቴክሚቱ ቸርች የተሰኘው የሆዜር ዜማ በዚህ ሳምንት የሦስተኝነትን ደረጃ ሲይዝ፣ ቲንክ አውት ላውድ የተሰኘው የኤድሸረን ዜማ ደግሞ የሁለተኝነትን ደረጃ ይዞለታል። Will your eyes still smile From your cheeks and Darling I Will be loving you Till we 70 And baby my Heart could still Fall as hard At 23 And I'm thinking about touch of a hand well, My hair's all but gone, and my memory fades. And the crowds don't remember my name. When my hands don't play the strings the same way, mm -hmm. I know you will still love me the same. Cause, honey, your soul who could never grow. አሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የሁለተኝነትን ደረጃ የያዘውን ቲንክ አውት ላውድ የተሰኘውን የኤድ ሸረንን ዜማ ነበር እያደመጥን ነው። የሳምንቱ ምርጥ አንደኛ ዜማ አፕታውን ፋንክ የተሰኘው ማርክ ሮንሰን ከቡርኖ ማርስ ጋር የሚጫወተው ዜማ ነው። የተከበራቸው የሙዚቃ ቀን አድማጮች፣ እኔም ለዛሬ በዚሁ በሳምንቱ ምርጥ አንደኛ ዜማ አሰናበታችኋለሁ። አብራችሁ ስለ ቆያችሁ አመሰግናለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና But in a bit, the silin you make Benny Bakul. Choo. Do This shit that ice cold. Michelle fight for that white gold. This one for them hood girls, them good girls, straight masterpieces. Stilin, while living it up in the city. Got Chuck Song with Saint LaRoe myself, I'm so pretty, I'm too hot, call the police and the fireman, I'm too hot, Make like a dragon wanna retire, man, I'm too hot, say my name, you know who I am, I'm too hot, and my band bought that money, break it down, girls hit your hallelujah, girls hit your hallelujah, girls hit your hallelujah, cause Uptown Funk don't give it to you, cause Said you Hallelujah Ooh. girl said you hallelujah Ooh. cause I tell punk don't give it to you Ooh. cause tell ደሳለኝ መኮንንን ለሙዚቃዎቹ እናመሰግናለን። ከመሰናበታችን በፊት አጠር ያሉ ዜናዎች ላሰማ። የናይጄሪያው የጦር ኃይል ነውጠኛው ቡድን ቦኮ ሀራም ተቆጣጥሯት የከረመችውን ስትራቴጂያዊት ከተማ ባጋን አስለቅቄ ይዣለሁ ሲል አስታወቀ። የቦኮ ሀራም ተዋጊዎች በርካታ የመንደሩን ነዋሪዎች የፈጁባትንና የጨረሷቸው ወደ ሁለት ሺህ የሚገመቱ ናቸው ተብለው የምትገመተው ከተማ ናይጄሪያን ካሜሩንን ኒጀርንና ቻድን የሚያዋስኑ ድንበሮች ላይ ያለ ዋና መጋቢ ጎዳና ላይ ነው ያለችው። አብዛኞቹ ነዋሪዎቿ ከጥቃቱ በኋላ ሸሽተው ተሰደዋል። ትናንት ሞቃዲሾ ውስጥ በደረሰው የቦምብ ጥቃት የሞቱት ሰዎች ቁጥር ሀያ አምስት የቆሰሉት አርባ መሆናቸውን የሶማሊያ መንግስት ዛሬ አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ይቅርታ፣ ትናንት ባወጣው መግለጫ በሞቃዲሾ ሴንትራል ሆቴል ላይ አልሸባብ ያደረሰውን ጥቃት ዩናይትድ ስቴትስ አጥብቃ ታወግዛለች ብሏል። የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽት 3 ሰዓት እስከ አራት ሰዓት በ 25 ና በ 31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ፈጸመ ከቴክኒክ አቀናባሪ ቴሌላይም ባክ ጋር አስተናጋጃችኋሉ አከበደ በዚሁ እሰናበታለሁ ነገ እሁድ ከምሽት 3 ሰዓት ላይ ከመስታወት ፕሮግራም ጋር እንጠብቃችኋለን እስከዚያው ታዲያ ሰላም ደህና አደሩ